በተለያዩ አቅጣጫዎች ወደ አውሮፓ የሚፈልሱና የሚሰደዱ አፍሪካውያንን ጉዳይ አስመልክቶ ለመዋየት የጣሊያን መንግስት ከፍተኛ ባለስልጣናት ከአምሳ የሚበልጡ የአፍሪካ ሀገሮች ባለስልጣናት ጋር በዛሬው ዕለት ውይይት ሲያደርጉ ውለዋል። ዘለቄታው ያለው ልማት በማምጣትና ለፍልሰተኞች በየሀገሮቻቸው የስራ እድሎችን በመፍጠር ወደ አውሮፓ አስቸጋሪ መንገዶች የሚደረገውን ፍልሰት ለማቆም የጋራ ውይይት አካሂደዋል። በተለይ እንደ ኢትዮጵያ፣ ኤሪትሪያ ያሉ የአፍሪካ ሀገሮች በርካታ ፍልሰተኞች ምንጭ በመሆናቸው የጣሊያን መንግስትና የአውሮፓ ህብረት በትብብር ሊሰሩ ያሰቧቸውን ውጥኖች የሚዳሰሰውን የኪም ሉዊስ ዘገባ ሄኖክ ሰማግዜ ያቀርባል። ከአርባ የሚበልጡ መሪዎች እና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት፣ ፍልሰትን በመከላከል ላይ እያተኮረ ሆኗል። በዚህ በያዝነው አመት ከሰላሳ ሺህ በላይ ፍልሰተኞች እና ስደተኞች ወደ አውሮፓ በሰሜን አፍሪካ በኩል መግባታቸው የጣሊያን መንግስትና የአውሮፓ ሀገሮችን ያሳሰበ ጉዳይ ሆኗል። የጣሊያን ፕሬዚዳንት ሰርጂዮ ሞቶሬላ ከአፍሪካ ሀገሮች መሪዎችና ከአፍሪካ ህብረት ባለስልጣናት ጋር የመከሩበት ጉዳይ በሮም ዘገባ በማቅረብ ላይ የምትገኘው ጆሴፍ ማኬና ስታስረዳ፣ ዘላቂነት ያለው እድገት በአፍሪካ እንዴት ማምጣት እንደሚቻል እና በአየር ንብረት ለውጥ የተነሳ የሚከሰቱ ችግሮች ያላቸውን አስተዋጽኦ በማጤን ፍልሰተኞችና ስደተኞች ላይ ያለውን ችግር ለመቅረፍ እንዴት እንደሚቻል ተነጋግረዋል። የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጀንቲሎኒ በጉባኤው ላይ ባደረጉት ንግግር ፍልሰትና ስደትን ፈጽሞ ለማስቆም ባይቻልም መጠኑን ለመቀነስ የጋራ የምጣኔ ሀብት ልማት ስራዎች የሚሰሩበትን እቅድ ይፋ አድርገዋል። To encourage those economies, to promote those economies, encourage people to stay at home instead of immigrating to Europe. That requires additional. <inaudible> ማለትም በአፍሪካ በርካታ የስራ እድሎችን የሚከፍቱ የአፍሪካ የምጣኔ ሀብትን ሊያጎለብቱ የሚችሉና አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው። በእርግጥ እቅዱን ለመተግበር ከፍተኛ የገንዘብ ፍሰትን ይጠይቃል። የአፍሪካ ሕብረትም ጊዜያዊ የገንዘብ እርዳታን ለዚሁ ቢመድብም ቀጣይነት ስለመኖሩ ግን የተረጋገጠ አይደለም። የጣሊያን መንግስት ለአውሮፓ ህብረት በተለይ የከባቢ አየር ለውጥን ለመከላከል አልፎም በአፍሪካ አነስተኛና ጥቃቅን የንግድ ተቋማት የሚስፋፉበትና በስራ ተሰማርተው ስራ ለመፍጠር የሚችሉበትን መንገድ ለማመቻቸት በፖሊሲና በገንዘብ እርዳታ ስራ እንዲጀመር ጠይቀዋል። የአውሮፓ መሪዎች በጉዳዩ ቢስማሙም ገንዘቡ በማንና እንዴት እንደሚከፈል ወይም መርሃ ግብሮቹ እንዴት እንደሚተገበሩ በአግባቡ የተጠና እቅድና የአሰራር አግባብ የለም። አፍሪካ እድሜያቸው ከ15 ከ24 የሆነው ህዝቧ 63 ከመቶ የህዝቡን ብዛት ይወክላል። በስራ ከተሰማራው ኃይል ውስጥ ደግሞ 33 ከመቶ የሆነ ድርሻ አላቸው። የአፍሪካ አህጉር በየአመቱ 10 ሚሊዮን አዳዲስ የስራ እድሎችን ለእነዚህ ወጣቶች መፍጠር አለባት። ለዚህ አዲስ ትውልድ በፍጥነት የስራ እድል መፍጠር አስፈላጊ መሆኑን የአፍሪካ ሀገሮች ለራሳቸው መረጋጋትና ደህንነት ሲሉ የሚፈልጉት ጉዳይ ነው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በወጣት ስራ ፈጠራ ካልታገዘ ውጤቱ ስደት፣ ፍልሰትና አለመረጋጋት ይሆናል። በጣሊያን የሚገኙ በርካታ ፍልሰተኞችና ስደተኞች አውሮፓ ከገቡም በኋላ ይዞታቸውና ኑሯቸው የከፋ መሆኑን ነው የሚናገሩት። በቅርቡ በላምፔዱሳ በስደተኞች በተጨናነቀ አንድ ማቆያ ጣቢያ ሁከትና እሳት ተነስቶ እንደነበር ጋዜጠኛዋ ጆሴፊን ማኪና ታስረዳለች። አንድ ሙሉ ህንጻ ቢጋይም በሰው ላይ የደረሰ ምንም ጉዳት አልነበረም። ነገር ግን ይህ ክስተት የሚያሳየው ምን ያህል ጉዳዩ ከባድ እንደሆነ ነው። ባለፉት ሁለት ዓመታት ውስጥ ከ320 ሺህ በላይ ስደተኞች በባህር ተጉዘው ጣሊያን ወደብ ደርሰዋል። በዚህ ዓመት ደግሞ ከ30 ሺህ የሚበልጡ እንዲሁ በጣሊያን የባህር ወደብ ላይ እርዳታ እየተሰጣቸው ነው። ፍልሰቱ በዚህ ሁኔታ ከቀጠለ የጣሊያን የስደተኞች መጠለያ በቀጣይ ለሚመጡት ፍልሰተኞች እንክብካቤን ለማድረግ አቅም አይኖረውም። አውሮፓ በአሁኑ ወቅት ከመካከለኛው ምስራቅና ከአፍሪካ የሚፈልሱ በርካታ ስደተኞች ጉዳይ በእጅጉ አሳስቧታል። አንዳንድ ሀገሮች ስደተኞችን መልሰው ወደ መጡባቸው ሀገሮች ለመላክና ወደ ሌሎች ሀገሮች ለማስፈር በሚሉ የተለያዩ ጊዜያዊ የውሳኔ አማራጮች የተጠመዱ ሲሆን ዘለቄታ ያለው ለውጥ ለማምጣት ግን ልማትን ማፋጠን በጦርነት በተጠመዱ ሀገሮች ሰላማዊ ሰዎች ጥበቃ እንዲደረግላቸውና የሰብአዊ መብቶች እንዲከበሩ የተቀናጁ እቅዶች ቢኖሩም በስራ ላይ ሲ ውሉና ለውጥ ሲያመጡ ግን አይታዩም።